የኢትዮጵያ የሚኒስትሮች ምክር ቤት በሀገሪቱ ያንዣበበውን አደጋ ለመቀልበስ የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል በተለመደ ሁኔታ በመቀጠል ያለውን ችግር መፍታት አዳጋች መሆኑን ጠቅላይ ሚኒስትሩ ገልጸዋል በመሆኑም የአስቸኳይ ጊዜ አዋጅ በማወጅ በአጭር ጊዜ ውስጥ ወደ ሰላምና መረጋጋት መመለስ አስፈላጊ ሆኖ ተገኝቷል ብለዋል እስክንድር ፍሬው ለዛሬ ተከታዩን አጭር ዘገባ አልኳል ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት በእሳቸው ሰብሳቢነት የተካሄደውን የሚኒስትሮች ምክር ቤት ስብሰባ ተከትሎ ነው። ጠቅላይ ሚኒስትሩ ከዚሁ ስብሰባ በኋላ ለሕዝብ ባስተላለፉት መልእክት ጸጥታና ደህንነትን ማረጋገጥ፣ ህገ መንግስታዊ ስርአቱንም ሳይናጋ እንዲቀጥል ማድረግ አስፈላጊ መሆኑን ተናግረዋል። በተለያዩ የአገሪቱ አካባቢዎች የሰው ሕይወት መጥፋቱን፣ ንብረቶች መውደማቸውን፣ የውጭ ሀገር ዜጎች ሳይቀሩ ለጥቃት መጋለጣቸውንም ጠቁመዋል። በተለመደው ሁኔታ በመቀጠል ይሄንን በአጭር ጊዜ ማስተካከል እንደማይቻልም አመልክተዋል። እናም ከትናንት ጀምሮ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ መታወጁን ይፋ አድርገዋል። በመደበኛው የህግ ማስከበር ሂደን በአጭር ጊዜ ውስጥ ለመመለስ አስቸጋሪ ነው የሚሆነው። ጊዜ ባገኙ ቁጥር ደግሞ የገነባናቸውን እነዚህን ሀብቶች፣ ያፈራናቸውን እነዚህን ጥሪቶች በአጭር ጊዜ ውስጥ እንደሚያጠፉት ይታወቃል። ስለዚህም በአጠረ ጊዜ ውስጥ ያለ ብዙ ኪሳራ እነዚህን ሀብቶቻችንን መልሰን እንዳይወድሙ ለማድረግ የዚህ የአስቸኳይ ጊዜ አዋጅ አስፈላጊ ሆኗል። ስለዚህ እነዚህን ሁኔታዎች በመገምገም የኤፍድሪ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ አስፈላጊ ነው በሚል ወስኗል። እንደዚሁም አውጇል። ሁኔታው እየታየ የሚስተካከለው ታሳቢ ተደርጎ አዋጁ ለስድስት ወራት የሚቆይ መሆኑም ተገልጿል። የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ለበርካቶች ግልጽ አይደለም። ታዋቂው ፖለቲከኛ አቶ ልደቱ አያሌው ግምታቸውን አካፍለውኛል። ሚኒስትሮች ምክር ቤት ዝርዝር ደንብ ያወጣል። እዛ ደንብ ላይ ነው እነዛ ነገሮች ሊሰፍሩ የሚችሉት እና አሁን በእርግጠኝነት ማወቅ አይቻልም። ግን በተለምዶ ያው የፖለቲካና የዲሞክራሲ መብቶች ሊገደቡ ይችላሉ። ለምሳሌ ከዛም ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የማድረግ አይነት መብቶች ሊገደቡ ይችላሉ። የሰዓት ላፊ ሊታወጅ ይችላል። እንግዲህ ህጋዊ ፕሮሲጀሮች እንግዲህ ሰዎችን ለማሰር ቤታቸውን ለመበርበር ቢፈለግ ወደ ፍርድ ቤት የመሄድ የምናምን ጉዳይ ሊቀር ሁሉ ይችላል ማለት ነው። ከዛ ውጭ ደግሞ ለጸጥታ ኃይሉና ለሰራዊቱ ልዩ መብት ሊሰጥ ይችላል። ስለዚህ ዝርዝሮቹ ብዙ መንግስት በተከታታይ ዝርዝር መረጃዎችን እንደሚያደርስም አስታውቋል። በኢትዮጵያ ህገ መንግስት አንቀጽ ዘጠና ሶስት ሁለት ሀሌታ ውሃ እንደተመለከተው የአስቸኳይ ጊዜ አዋጁ ለህዝብ ተወካዮች ምክር ቤት መቅረብ አለበት። ለመጽደቅም ሁለት ሶስተኛ ድምፅ ያስፈልገዋል። በእረፍት ላይ የነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት ስራ የሚጀምረው በነገ እለት ነው። ምክር ቤቱ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም በህገ መንግስቱ ተጠቁሟል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቤት በጉዳዩ ላይ ለውጭ አገር ጋዜጠኞች መግለጫ ለመስጠት ለነገ ጠዋት ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።